ዮሐንስ ፈለቀ የጥምር ሙያ ባለቤት ነው። ሳምራዊ፣ ሄሎ ኢትዮጵያ፣ ጀስት ፎር ዋን ዴይ፣ እንዲሁም ዌር ኢዝ ማይ ዶግ የሙሉ ጊዜና ዘጋቢ ፊልሞቹን የሚያስታውሱ የሀገር ውስጥና የውጭ ሀገራት ተመልካቾች በፊልም ባለሙያነቱ ያውቁታል። እኔ ውሻይን እኮ በተለያዩ ዓለም አቀፍ መድረኮች ላይ የተመረጡና የታዩ ፊልሞች ላይም ተሳትፏል። በቅርብ ዓመታት ያከታተላቸው በተለያዩ ቋንቋዎች የተዜሙ ሙዚቃዎችን ያጤነ ደግሞ ከሙዚቃው ዘርፍ ጋር በተገናኘ ያለውን ሚናም ያነሳል። ዮሐንስ በቅርብ የስደት ሕይወቱን የሚያስቃኝ ደ ኢንስ ኤንድ አውትስ የተሰኘ ፊልም ለእይታ አቅርበዋል። በዋዜማው ከአሜሪካ ድምፅ ጋር ያደረገው ቆይታ በመቀጠል ይቀርባል። ቆይታችን የተጀመረው የአሁኑን ፊልም ለመስራት መነሻ የሆነውን ምክንያት በሚያስረዳበት ነው። እንግዲህ ብዙ ጊዜ ያው እንደ ፊልም ባለሙያ ትኩረት ሰጥተን ምን ስለ በመዛኙ ሀሳባዊ ልብ ወለድ ወይም ደግሞ ከእውነተኛ ታሪክ ላይ የተመሰረቱ ነገሮችን ሰርተን ነው ለሕዝብ የምናወጣው። ብዙ ጊዜ እውነትን የማየት ወደ ራስ የመመለስ ምን እየሆነ ነው የሚለውን ጥያቄ የመጠየቅ እንትኑ በጣም አናሳ ነው፣ እና ያው በተወሰነ ጊዜም ቢሆን ራሳችንን እንጠይቃለን። የት ነው ያለሁት፣ ወዴት እየሄድኩኝ ነው፣ ምን እየሆነ ነው ያለው የሚለውን ጥያቄ በተደጋጋሚ በምንጠይቅበት ጊዜ እውነታው ይታያል። ስለዚህ ይህንን ደግሞ የእኔ የሄድኩበትን መንገድ ውጣውረዱን አጠቃላይ ሌሎች ሰዎች ይጋሩታል፣ የሌሎችስ ውጣ ውረድ ነው ወይ እየሆነ ያለው የእኔ ብቻ ሳይሆን የሁሉም ሰው ሀሳብ ነው የሚለው ድምዳሜ ላይ ስደርስ በእኔ ውስጥ ሌሎችንም ማሳየት እችላለሁ ብዬ ሳስብ ፈጠራዊ የልብ ወለድ ምናምን ነገሮች ውስጥ ከመሄድ እውነታው በገሃድ ዓለም ያለንን የሚታየውን ነገር መስራቱ የግድ ሲሆን የተሰራ ዶክመንተሪ ፊልም አምናለሁ ጨለማ ዮሐንስ በዚህ ፊልም ላይ ብዙዎቻችን በግላችን ላይ ደርሰው ነገር ግን አደባባይ ልናወጣቸው የማንፈልጋቸውን ጉዳዮች ሁሉ አነሳስተሃል። በተለይ በውጭ ሀገር ውስጥ የምንኖር ኢትዮጵያውያን፣ ለምሳሌ እዚህ ወትሮ ከነበርክበት የስኬታማን ወጥተህ በየቀኑ ቀናትን ለማሳለፍ የጀመርካቸውን የስራ አይነቶች አሳይተሃል። በትዳር ውስጥ የገጠመህን ፈተና አሳይተሃል። የቤተሰብ ሞትንና ሀዘንንም አሳይተሃል። ይህን ያክል ግልጽ ለማድረግ ራስን የፈለክበት ምክንያት ምንድን ነው? አሜሪካ ሄደዋል ተብሎ መወራቱ ካልቀረ ደግደጉን በጎ በጎውን ጎላ አድርገህ ፈተናዋን ጣል ጣል ማድረጉ ላይ ለምን አልበረታህም? አው እንግዲህ በጣም ቻሌንጅንግ የሆነ ነገር ነው። እስከ መቼ ተሸፍኖ በውሸት የት ድረስ ነው የምንሄደው? ሰም ፖይንት እውነታውን መናገር ካልቻልን፣ እውነታውን ማሳየት ካልቻልን መጨረሻችን በጣም በጣም አስጊና አስፈሪ ነው። እየሆነም ያለው ያ ነው። ስለዚህ ከቅዠቱ ዓለም ወጥተን ሪያሊቲውን እያየ ነው ያለውን በተጨባጭ እየሆነ ያለውን ነገር አምነን ተቀብለን ያንን ለመለወጥ ካልሰራን የትም አንሄድም፣ የትም መሄድ አንችልም። ስለዚህ አይ ነው በጣም ከባድ ነው። በጣም ሴንስቲቭ የሆኑ ፓርቶችን ነው የነካሁት ብዙዎች ሊደፍሩት የማይችሉት ውስጥ ነገሮችን ነው፣ ግን እውነት ነው። እውነት ነው ሀቅ ነው። እየሆነ ያለው ነገር ይሄ ነው። ይሄንን ሰዎች ማየት አለባቸው። በዚህ ውስጥ በእውነት ውስጥ በሀቅ ውስጥ ሰዎችን ማስተማር ትችላለን፣ መለወጥ ትችላለ። እና ከባድም ቢሆን ደፍሬ የገባውበት ነው። በነገር ላይ ይህ የመጀመሪያ አይደለም፣ እውነት በመናገር እንደውም፣ ብዙ ጊዜ ስኬታማ የምላቸው የኔ ስራዎች እውነቱን የተናገርኩ ጊዜ እውነትን መሰረት ያደረጉ ስራዎችን በመሰራበት ጊዜ በመላው ዓለም ተቀባይነት አግኝተዋል ብዬ ማሰባቸው ከልብ ወለዶቹ ይልቅ እውነተኛ ስራዎቹ ናቸው እና ይህኛው በእርግጥ እስከ መጨረሻው ሄዶ እኔ እንደዚህ ነኝ፣ እየሆነ ያለው ነገር ይሄ ነው፣ ያለንበት ሁኔታ ይሄ ነው የሚለውን አሳብ ይዤ ሁሉንም ይነካሉ የሚለውን ከኔ ከግል ታሪክ በዘለለ ይሄ ያንዳንዱን ህይወት ይዳስሳል የሚለውን ግምት ውስጥ በማስገባት የተሰራ ፊልም ነው። የዘጋቢ ፊልም ተሳትፎ ይሄ የመጀመሪያ አይደለም። ከዚህ በፊት በመላ ዓለም እውቅና ያስገኙልህ፣ ሽልማት ያስገኙልህ ዘጋቢ ፊልሞች አሉ። ከነዛ መካከል አንዱ ዋን ደይ የተሰኘው ፊልም ነው መጀመሪያ። እንዲሁም በዘጋቢ ፊልም ሰሪነቱ በደንብ ያስተዋውቀ እሱ ነው ብዬ ያስባል። እሱም ከእውነታ ብዙ የራቀ አይደለም። ስለምን እንደነበረና ማን ላይ እንደሚያነጣጥር በአድማጮች እና ተመልካቾች ባጭሩ ንገር ምድ። እሺ፣ አጠር አርጌ ልንገር። እንግዲህ ያው እኛ ተወልጅ ያደግኩት በአዲስ አበባ በተለምዶ ፈረንሳይ ሌጋሲዮን አካባቢ በሚባል ቦታ ነው። በኑሮ አነስተኛ ከሚባሉ ቤተሰቦች ነው የተወለድኩት። የወታደር ልጅ ነኝ። በአብዛኛው እዛ አካባቢ ያለው ሰው ህይወትን ለማሸነፍ ትግል ያደርጋል። እናትም፣ ልጅም፣ እህትም ወንድምም ሁሉም ጥረት ላይ ነው። ከነዚህ ውስጥ አንዱ ጥረት ከምናደርግባቸው ነገሮች አንዱ ለማገዶ የሚሆን እንጨት ጫካን ጦጦ ተኪዶ ነው። እንግዲህ አብዛኛው ድር የሚያችልን አስራዎቹ ምናምን እስካያዎቹ ድረስ ያለ ሄደ የለም እና ረጅም መንገድ ተጉዘን ነው። ሶስት አራት ሰዓት በእግር ተጉዞ ከዛ በኋላ እያንዳንዱ አቀጠል ተለቅማ ከደን ጠባቂ ከእንትኑ ጋር ከብዙ ቻለንጆች ጋር መታ፣ ግማሹ ለቤት ግማሹ ደግሞ በመሸጥ ህይወትን ያስተዳደራል። በዚህ ህይወት ውስጥ ነው ያለፍ ነው ጀስት ፎር ዋን ዴይ ይሄንን ህይወት ስቲል እየገፉ ያሉ እናቶች የሚከፍሉትን ዋጋ ከራሳቸው አልፎ ለልጆቻቸው ልጆቻቸውን ለማሳደግ የሚከፍሉትን መስዋዕትነት የሚያሳይ የዘጠኝ ደቂቃ ፊልም ነው። የራሴ የግሌ የህይወት ታሪኬ አንዱ ታሪኬ ነው። ምናልባት ካልተሳሳትኩ ቀደም ባለ መድረክ ላይ የአንተ የግልህ ወይም ደሞ ያሳደጉህ የእናትህም ያለፉበት ሊሆን ይችላል የሚል ነገር ጠቅሰሃል። እንደዛ ከሆነ አይቀር ይህንን ፊልም በመቅረጽ ሂደት ውስጥ ያለው የስሜት ግብ ምን ያክል ነው? ምክንያቱም ያሳደጉ ወይም አንተ የሚያደክበት መንገድ ስለሆነ እነዛ ሰዎች ፈተና ከካሜራ አልፎ አንተ ላይ ምን ያክል ይደርስ ነበረ? እንግዲህ ያው የዚህ ፊልም ዋናው ጨብጡም አላማው ዋጋ ተከፍሎብናልዋጋ ዋጋ ተከፍሎብን ነው ያደግ ነው እና እያንዳንዱ እናት በምን አይነት መከራ ውስጥ ልጆቻቸውን እያሳደጉ እንደሆነ የሚያሳይ እሳቤ ነው። ጀስት ፎር ዋን ዴይ እንደዛ ነው ያደግኩት። ዋጋ ከፍላልኝ ነው እናቴ ያሳደገች። እና የሆነ ቀን ስትነቃ ምናልባት እንግዲህ ወጣቶች ልጆች ደርሰው ቤተሰቦቻቸውን ሕይወት የመቀየር እድሉ ሊኖር ይችላል። ልክ አሁን እኔም እናቴን የከፈለችውን ዋጋ ያህል ባይሆንም በተወሰነ ደረጃ ለመርዳት ችያለሁ። ሌሎች ወንድሞችም እንደዚሁ ነገር ግን ስቲል በተመሳሳይ ሁኔታ ልጆች ወልደው ለፍሬ አልበቁ ወይም ደግሞ በህይወት የሌሉ የተለያዩ እናቶች አሉ። ስቲል በዛ ኖት ከእናቴ ጋር ማገዶ ለመልቀም ጫካ የሄዱ የነበሩ ዛሬም ድረስ እዛ እየሄዱ ያሉ ሰዎች አሉ። ይህንን እያየህ የኪነ ጥበብ ሰው ነኝ ብለህ ደብቀው ሸፍነው የምትሄደው ጉዳይ አይደለም። ሀቅ እውነት ነው። እና ይሄንን መናገር እውነቱን መናገር ስትችል ነው ለውጥ መምጣትም የሚችለው። ቻሌንጅ ሊኖረው ይችላል በት ለእኔ ፕራውድ ማድረግበት ነው። ምንም ጥያቄ የለውም። ይህ በህይወት ያለፈ ታሪክ ነው ዋጋ ተከፍሎ ብናያደግ ነው። ያንን ደግሞ ለመመለስ እንጥራለን። የዛ የፊልም አካል ነው። ከዘጋቢ ፊልም መስክ ሳንወጣ ሌላኛው አነጋጋሪ ነበረው፣ ለብዙ ነገሮችም እንድትታጭ በኋላም ደግሞ ጦስ የመዘዘብህ ሌላኛው ስራ ዌርዝ ማይ ዶግ የተሰኘው ስራ ነው። እሱ ስራ ደግሞ ውሻውን ፍለጋ ስለወጣ አንድ የአዲስ አበባ ነዋሪ ፊትለፊት ይናገራል። ነገር ግን ብዙ ሰዎች ፊልሙ የውሻ ፍለጋ ጉዳይም አይደለም የማህበረሰብ ነጸብራቅ ነው በሚለው ይሟገታል። ያንተ ግን ምን ነበር ያን ፊልም ለመስራት? እንደነገርኩት ነው እንግዲህ ፊልሙ ላይ በተወሰነ ደረጃ የዚህ ፊልም ለመግለጽ ሞክሬያለሁ። ዘ ኢንሴንድ አውትስ ላይ ይሄ ፓርት አለ እንግዲህ የጎዳና ልጆች በአብዛኛው ህይወታችንን ያሳለፍ ነው እንግዲህ መርካቶ፣ ፒያሳ ያው ትግል በማድረግ ነው። እና በአንድ ወቅት የምሰራቸውን ፊልሞች ዲስትሪቢዩት የሚያደርግልኝ መርካቶ አካባቢ ሱቅ ያለው ሰው ውሻ የጠፋ ብሎ ሶስት ሺህ ብር ውሻውን ላገኘ ሰው ለመስጠት አናውንስ አድርጎ የጎዳና ልጅ በጠቅላላ የከተማውን ውሻ እየፈለገ እሱ ሱቅ ድረስ ይዞ ይመጣል። እና በአጋጣሚ እዛ ቦታ ስገኝ ምንድነው ብዬ ጠየቅኩት። አይ ውሻ የጠፋ ብዬ የሌለ ውሻ እያመጡ ይህንን ውሰድ እያሉኝ እያስቸገሩ ይነዋለ። እንግዲህ ፖይንት ዌዝ ማይ ዶግ እንዲሰራ መነሻ የሆነ ፖይንት ነው። በውስጡ ምን አለ? ፊልሙ ላይ እንደምታየው ብዙ ነገሮች አሉ። ብዙ ነገሮች አሉ። እነዚህ ልጆች ለምንድን ነው ጎዳና ላይ የወጡት? ውሻና የሰው ልጅ ቫሊው ምንድን ነው? በአጠቃላይ ያለውን የእውነቱን ገሃዱ ዓለም የሚያሳይ ነው። በዛ ደግሞ የምትከፍለው ዋጋ አለ። ያው ብዙ ጊዜ እውነት እንዲነገር አንፈልግም። አሁንም እዚህ ሳይንስ ላይ እያየሁት ያለው ያው ገና እንግዲህ ፐብሊክ አልወጣም ፊልሙ። በቀጣዩ ወር በአውሮፓም እዚህ በአሜሪካም ኢትዮጵያ ውስጥ ይመረቃል። በጣም ከባድ ቻለንጅ እንደሚያመጣብኝ አውቀዋለሁ። እውነት የተናገርኩት ሀቅ ነው። ብዙ ጊዜ እውነት አንፈልግም፣ መስማት አንፈልግም። እውነቱን ሀቁን ማየት መራርም ቢሆን እውነቱን ተቀብሎ ነው ወደፊት መራመድ የሚቻለው እና ወይር ዝማይዶግ ያው ደስተኛ ያልሆኑ ብዙ ሰዎች ነበሩ። አለ ደስት ሁላችንም የሌለን ኢትዮጵያን ፕሮሞት ማድረግ እንዲህ ማድረግ የሆነ ነገር ማሳየት ነው። ግን ሀቁ ሪያሊቲው እንደዛ ነው ያለንበት አይደለም። ስለዚህ እሱም ከምኮራባቸው ስራዎች አንዱ ነው። ህይወትን ምን ይመስላል የሚለውን የኢትዮጵያን ህይወት በተወሰነ ደረጃ ማሳየት የቻለ ፊልም ነው ብዬ አስባለሁ። የምናመጣቸው ውሾችን ሰዎች ሴቶችን በብዛት ይጥላሉ፣ እና ሴቶችን በሚጥሏቸው ጊዜ ሴቶቹ ደግሞ እኛ ጋር ይመጣሉ፣ ከእኛ ጋር መኖር ይጀምራሉ፣ ከእኛው ጋር አብረው ይኖራሉ። ዌር ኢዝ ማይ ዶግ ላይ የተለያዩ ልብ የሚነኩ ትዕይንቶች አሉ። አንደኛው በውሻው ተራ ለምን እኔን አትወስዱኝ የሚሉ የጎዳና ተዳዳሪዎች ጥያቄ አለ። አንዳንድ ሰዎች ፊልሞች ይሄን ያክል ነገሮችን በሚገልጹ ጊዜ ለአንድ ሀገር ያለን እይታ ወይንም ደግሞ ገጽታ የማበለሸት አቅማቸው ከፍ ያለ ነው ብለው ይከራከራሉ። እንደነዛ ያሉ ትዕይንቶችን በማካተት ምን አይነት ስሜት ይሰማሃል? ከባድ ማለት እንግዲህ በጣም መልካም ሀገር ነው፣ ጥሩ ሀገር ነው፣ ውብ ሀገር ነው፣ ሰዎች በደስታ የሚኖሩበት ሀገር ነው እየተባልን በሰቆቃ፣ በረሃብ፣ በርዛት እንሞት ነው ወይስ እውነቱን ለህዝባችን ተናግረን ያለንበትን ሀቅ ተናግረን ለለውጥ እንነሳ? የጥያቄው ይሄ ነው። አርት ደግሞ ህብረተሰቡን የመቀየር ኃይል አለው ካልን አስተሳሰብን እንደዚህ በግልጽ በመናገር ያለንን ችግር ሀቁን በማሳየት መለወጥ ካልቻለን አንደኛ ያለን መኖር እንችላለን። የኔ ምርጫ ግን አይደለም። እነህንድ ማዘር ኢንዲያን ፊልም ሲሰሩ እውነታውን እንዲህነን እንዲህ ብለው አስበው ለለውጥ እንዲነሱ ያደረጋቸው ፊልም ነው። ስለዚህ የሚያስፈልገን አሁንም እውነት ነው። በቃ ያለንበት ሀቅ እውነቱ ይሄ ነው። ያንን ተቀብለን ለለውጥ መነሳት እንችላለን። አነ እንግዲህ ሰዎች መልካም ነገሮች አሉ ነው። ኦፍ ኮርስ መልካም ነገሮችን ፕሮሞት የምናደርግበታለን። ነገር ግን እየከፈል ነው ያለው ዋጋ ብዙ ነው፣ እውነት ባለመናገራችን ያንን በማድረግ እኔ እኮራለሁ። ተቃውሞ ይኖራል ኦፍኮርስ፣ ይኖራል፣ ግን ግዴለኝ። ዩናይትድ ስቴትስ ከመጣህ፣ ካልተሳሳትኩ ሰባት ወይም ስምንት ዓመታት የሆኑ ይመስለኛል። አይደለም አምስት ዓመቴ ነው አምስት ገና ሊሞላ አምስት ዓመት ነው። በፊልም አለም መሪ በሆነች ሀገር ውስጥ እየተኖረ የዚያን ሀገር እውቀትና የዚያ ሀገር ችሎታ በኢትዮጵያውያን ዘንድ ማንጸባረቅ የከበደው ምክንያቱ ምንድን ነው ብለህ ታስባለህ? እንደኔ እንግዲህ ያው በእኔ ባለኝ ቁንስል እውቀት እውነት አሁን እና ምናቃት አሜሪካ እና በትክክል አሁን ሪያሊቲ ያለው አሜሪካ አንድ ያለመሆኑ ነው የዚህ ዋነኛ ችግሩ። ምክንያቱም እዚህ እንደመጣህ ኮምፕሊትሊ ህይወት ሌላ ጉዳይ ነው። ሌላ በጣም ብዙ ለመኖር እና ላለመኖር ትግል የምታደርግባቸው ማአት ነገሮች ነው ያሉት ስለዚህ እንደ ኢትዮጵያ ወይም እንደ ሌሎች ሀገር በቀላሉ ትምህርት ላይ ትኩረት አድርገህ ወይ የሆነ ነገር አድርገህ የምርጫ ጉዳይ ቢሆንም ከባድ ነው፣ መስዋዕትነት ያስከፍላል። ስለዚህ በቃ አንድ ሲስተም፣ የተዘረጋ ሲስተም አለ፣ እዛ ውስጥ ትገባለህ። በተለይ እንደኔ ላለ ሰው ይዞት የሚመጣው ብዙ ዳል የቤተሰብ ህይወት የሚቀየር ሌሎች ሰዎች ማምጣት ምናምን፣ በህይወት ውስጥ መአት ተሸክመን የምንመጣቸው ነገሮች አሉ አይደለም ያንን የመክፈል ያንን የማቅለል ጉዳይ ውስጥ ትገባህና ከዛ ጎን ለጎን ደግሞ ኑሮን የመኖር ቤት የመክራ መክፈል መኪና የመክፈል ሁሉም በተይዘህ ነው በዚህ ሲስተሙ በራሱ ሌላ አይነት ሀሳብ እንድታመጣ ወይም እንድታፈነግጥ የሚፈቅድልህ አይደለም ስለዚህ በጣም የሚገርም ፖቴንሻል ኖሮ መለወጥ የሚችል ብዙ ነገር መስራት እየቻልክ ታስረህ ቁጭ ነው እና እንዳልከው እዚህ ሀገር በጣም የሚገርም ምቅ ብዙ ነገር መስራት የሚችሉ ሰዎች መጥተው ምንም መስራት አልቻሉም። ምክንያቱም የህይወት ሲስተሙ ለአፍታ ቆም ብለህ አስበህ መወደ ሙያ ይሄ ነው፣ ይህንን መስራት አለብኝ እንድትል እድል አይሰጥህም። በቃ እያንዳንዷ ቀን ዋጋ አላት። አንድ ቀን ሳትሰራ ወይም ደግሞ አንድ ፔቼክ ሳይከፈልበት ዘል የሚያስከፍልህ ዋጋ አለ። ስለዚህ ሙሉ ትኩረትን ህይወት ራሱ ይወስደዋልና በዛ ትግል ውስጥ አልፈ ተርፈ የምንፈልገው ይሄ ነው፣ ሀሳቤ ይሄ ነው፣ ይህን ማስታካት አለብኝ የማለት እድሉ ከባድ ፈተና ይገጥመዋል። ምናልባት ነገሮችን ለማስተካከል ወይም ለማሻሻል ሊደረጉ የሚችሉ ነገሮች ይኖሩ፣ በሀበሻው ማህበረሰብ ከምን አንጻር፣ ለምሳሌ አንዳንድ ቅሬታ ሲነገር የምሰማው እዚህ የተሰሩ ፊልሞችን ለማሳየት በሚደረገው ጥረት ውስጥ ያን ያህል የበዛ ተመልካች አይገባልንም፣ ያን ያክል ደግሞ ፊልሞችን ለማምረት በምናደርገው ጥረትም ድጋፍ የመስጠቱና የምንፈልገውን ያክል የፋይናንስ አቅርቦቱ ለእኛ የሚገባንን ያክል ወይም ደግሞ የሚያስፈልገንን ያክል አይደለም የሚሉ ቅሬታዎች ይቀርባሉ። እውነት ነው፣ እሱ እንዳለ ነው። እሱ የአሜሪካን ውስጥ ያለ ብቻ ችግር ሳይሆን ኢትዮጵያም ያለ ችግር ነው። ጥበቡ ላይ የምታገኘው ገንዘብ እና የምታጠፋው ጊዜ ሀብት ይመጣጠናል። ምንም ጥያቄ የለውም። በኢትዮጵያ ውስጥ ዋጋ እያስከፈለ የሚያኖርህ ጥበብ ነው፣ አርት ነው። እዚህ ከመጣ በኋላ ትንሽ ከበድ ይላል ጉዳዩ። ምክንያቱም እያንዳንዱ ሰው እንዳልኩ በዚህ በህይወት ሰንሰለት ውስጥ ስለታሰረ ስክሪፕት ጽፈህ አክትረስ ወይ አክተር ጠርተህ አስጠንተህ ወይም ደግሞ ቀረጻለሁ ብለህ ከሌላ አሰባስበህ የምታደርግበት እድል በጣም የመነመነ ነው አሌስ ስትሮንግ የሆነ በጀት ከሌለ በስተቀር ምክንያቱ ማንም ሰው አይመጣልህ ይሄ ፍላጎቱ ቢኖርም በውስጥ የሚመላለስ ነገር ቢኖርም በቃ የመኖርና ያለ መኖር ጉዳይ ቅድሚያ ይይዝህና ገሸሽ ትላለህ። እና ቀስ በቀስ ነው እየወጣም ትሄደው አይታወቅህም። በተለይ ደግሞ እንደመጣ ብዙ ኃላፊነት ውስጥ ከገባህ ትዳር፣ ልጅ፣ ምናምን ምናምን ሲመጣ እንደዚህ መኪና፣ ቤት ራምን አይታሰብም። ያኛው እራሱ ጥበቡ ያንን ከፍሎ መኖርና በዘዴ መኖር ይሆናል ከመጽሐፉ ይልቅ ማለት ነው እና ፍላጎቱ አለ ያው ብዙ ጊዜ በደንብ አቅም ያላቸው ሰዎች ናቸው ድኑን አግኝተው የሚመጡት ነገር ግን እንዳልከው ሰዎችን አሰባስበ ትንሽ ዲሲ እና ዴንቪ ሪያ ይሻላል እየተሞከሩ ያሉ ስራዎችም አሉ ተከታታይ ቴሌቪዥን ድራማዎች ነው ከወትሮ በተለየ አሁን ጥሩ ስራ ከሰራ ሁሉም ሰው የራሱ ቴሌቪዥን ያለው የሚያስብል ደረጃ ደርሰናል ዩቲዩብ ሆነ የተወሰነ ጊዜ ዋጋ ብትከፍልም ስራ ከሰራህ ገንዘብ ልታገኝባቸው የምትችላቸው መንገዶች አሉ። ትልቁ ጉዳይ እንዴት አይነት ስራ ነው የምትሰራው፣ ማንና አስመጠተ ነው ምንድን ነው እንደው ዘዴ እንዴት ነው የሚሆነው የሚለውን ስታየው ከባድ ነው። እንዳልከውም ደግሞ ለዘርፉ ትኩረት ሰጥቶ የሚያግዝም ባለሀብትም ወይም ደግሞ የመንግስት አካልም የለም። ያው በቃ ህይወት የመኖርና ያለመኖር ጉዳይ ነው። የፊልሙ ዘርፍ ጎን ለጎን ደግሞ የሙዚቃ ስራዎችን እንሰራለን። ከፊልሙ የቀደመ ስሜት ነው ወይስ ከፊልሙ በኋላ የመጣ ነው? ሙዚቃ ያው በዚህ ጊዜ ነው ብዬ ባልልህም በጣም በልጅነት ጀምሮ ትምህርት ቤት ኤሌመንተሪ በነበርኩበት ሰዓት በጣም በክፍል ውስጥም በምናምን ሰፈር ውስጥም እንደዚህ ሙዚቃ ኮንሰርት ምናምን እያልኩኝ ሰፈር ታዋቂ ትልልቅ የሚባሉትን ሰዎች እየጠራን እንደዚህ ድራማ ምናምን እያሳየን ያደግነው እና ሙዚቃ ውስጤ ያለ ጉዳይ ነው ምንም ጥያቄ የለውም። ጎን ለጎን አባታችን ወታደር ቢሆን ለአርቱ ቀረብ ያለ ነበር እና እንደዚህ ቲያትሮች ሙዚቃ ምናምን ሲኖር ይዞ ነው ይሄዳል፣ በልጅነት እና ያም ትልቅ ተጽዕኖ አለው መሰለኝ እና ያየናቸውን ቲያትሮች አዳፕተር ግን እዛው ሰፈር ውስጥ ምናምን ድራማ በማቅረብ ምናምን ያለፍኩት እና ተያይዞ የመጡ ነገሮች ናቸው። የተወሰነ ጊዜ ያው የተወሰነ ፊልም ትምህርት የመማር ድሉን አገኘው። ጎን ተዛማች ናቸው። አክቹዋሊም ያው ሁለቱም በራሳቸው መቆም የሚችሉ ቢሆንም ሙዚቃውንም ከልቤ ወደዋለሁኝ። መጀመሪያ ሙዚቃ ነው ኦ ሙዚቃ ነው ለማለትም አልችልም። የፊልም ትምህርት እንደተማርኩኝ አጫጭር የቴሌቪዥን ድራማዎችን መጽሐፍ ጀመርኩኝ። መስኮት ምናምን የሚባሉ የምተላለፋቸው ራሱ አላቅም ነበር። በአጋጣሚ በተለያዩ ረጅም ነው ታሪኩ፣ ሌላ ጊዜ እናነሰዋለን። ግን ለመጀመሪያ ጊዜ ይመስለኛል። ዛሬም ዝም አትበሉ የተሰኘ ነጋሽ ማሙድ፣ ጸደኒያ፣ ሌሎች ትዕግስት ምናምን ያሉበት ለአዲስ አበባ ፊስቱላ ሆስፒታል የተዘጋጀ ሙዚቃ ነበር። እና እሱን ሀሳቡን በማምጣት ያንን ሙዚቃ እንዳዘጋጅ ኃላፊነቱ ተሰጥቶ ነበርና ይህን ስራ ከአንጋፋው ድምፃዊ ሞገስ ተካ ጋር አብሬ ነበር የሰራሁት እና ከእሱ ጋር ቤተሰብ ሆኜ ነበሩ። የተወሰኑ ጊዜያቶች አብረን የማሳለፍ ጊዜ ነበረን እና ፖቴንሻሊን አይቶ ዜማ መስራት ትችላለህ። እንደውም እዛ ዘፈን ላይ ዛሬም ዝማት ብሎ የሚለው ዋናው እንትኑ የእኔ ዜማ ነው። የእሱ ዜማ እየሰራ መፍጠር እንደምችል የተረዳሁበት ነው። ከዛ በኋላ እንግዲህ ጎን ለጎን ለሌሎችም ሰዎች ሙዚቃ በመስጠት የራሴንም ዘፈኖች በመስራት ጎን ለጎን እያደገ ሄደ ነው ግን ስሜትን በመግለጽ እንደ አንጀት ደስ ሊያሰኝ የሚችለው ደግሞ ፊልም ነው። ሙዚቃም አለው፣ ሀሳብህም አለው፣ መናገር በምትፈልገው መልኩ ማሳየት ትችላለህ፣ እና ሁለቱም ጎን ለጎን ናቸው። ቀደም ብለህ በውጭ ሀገር ውስጥ እየኖሩ የፊልምንም ስራ ወይም የሙዚቃንም ስራ በመስራት ረገድ ያለውን ፈተና ነግረህናል። እንዲያም ሆኖ ግን በጥቂት ዓመታት ውስጥ ማሳካት አለብኝ ወይም አሳክኋል የምትላቸው ጉዳዮች ምንድን ናቸው? እንግዲህ ያው በተለይ ከፊልሙ ጋር ከፊልሙ ጋር በተያያዘ ታሪክ አለን በጣም በጣም የበለጸገ በጣም ዓለምን ጉድ ሊያሰኙ የሚችሉ ብዙ ታሪኮች አሉን። ወደ እውነታው ከተመለሰን አይናችንን ገልጠን ይሄ ከፊክሽን ልቦወለድ ለመተረክ ምናምን ያለውን ሀሳብ አቁመን ግራቀኝ ስናይ እውነት ታሪክ አለን። አሁን ዓለም እዚህም ገንዘብ አላቸው ታሪክ የላቸውም ብዙዎቹ ፊልሞችን ብታይ ሚሊዮን የሚቆጠር በጀት አላቸው፣ ስቶሪ ዋይዝ ግን የለም። ታሪካችንን ይዘን በአለም አቀፍ ደረጃ ታች አካዳሚ ምናምን ድረስ ተቀባይነት ያላቸውን ስራዎች መስራት እንችላለን ብዬ አስባለሁ፣ ህብረት መፍጠር ከቻለን። ህልሜም እሱ ነው አለት አሳካዋለው ብዬ ባልፎክርም ከልጅነት ጀምሮ ድሪም የማደርገው በቃ እንደዚህ በዓለም አቀፍ ደረጃ ቢያንስ አካዳሚ አዋርድ ቤስ ፎሪን ላንጉዌጅ ወይም ደሞ የሆነ አለ አይደለም፣ ታሪክ አለን። በጣም የሚገርሙ የሚገርሙ ታሪኮች አሉ፣ ያዘጋጀቸውም ታሪኮች አሉ። እነዚህን አቅሙ ሲፈቅድ ከሌሎች ጋር፣ ምክንያቱም በግል የሚሰራ ነገር የለም። ሁሉም ሰው ጋር የለመንት አለ፣ ሁሉም ባለሙያ ጋር የሚገርም ፖቴንሻል አለ። ያንን አንድ ማድረግ ከቻልን ዋይኖት በዓለም የደረሰበትን ፊልም ንትን ሰርተን እኛም በኢትዮጵያ ሲኒማ አንዱ የሚሆንበትን መንገድ መፍጠር እንችላለን ብዬ አስባለሁ። ከውይይታችን ውስጥ የተረሳ ወይም ደግሞ አንድ መጨረሻ ቃል የምትለውን እድሉ ልስጥ። የሁላችንም አሳሳቢ ጉዳይ የኢትዮጵያ ጉዳይ ነው እና እንደ ሀገር የምንቀጥልበትን እንደ ሀገር አንድ ሆነን አሁን ካለንበት እጅግ ፈተና አስቸጋሪ የሆነ በጣም ምናልባትም ለጆሮ መስማት የሚከብዱ ነገሮችን እያየን ነው። ሁሉም ወደ ራሱ ተመልሶ እያንዳንዱን የየራሱን ድርሻ ተወጥቶ ሀገራችንን እንደው ሰላም የምናደርግበትን መንገድ ብናመቻች ሁሉም ሰው የሁሉም ሁሉም ሰው ጥረት ነው። በአንድ በሁለት በሶስት ሰው የሚሆን አይደለም እና ሁላችንም የየራሳችንን ነገር አድርገን አገራችን እንድንታደግ ጥሬን አስተላልፋለሁ። በሙያ እያገዙኝ ያሉት በተለይ ይሄ ፊልም ሶስት ዓመት ከመናምን ገደማ ነው የፈጀው። እዚህ ሀገር እንደመጣው በአመቱ ነው የተጀመረው። እያንዳንዱን ሁሉ ነገሮች የማወቅ የመጠየቅ ምንድን ነው እየሆነ ያለው የሚለውን ሂደት ውስጥ የተሳተፉ በጣም ብዙ ባለሙያዎች አሉ። እነሱም ማመስገን እፈልጋለሁ። ስም መጥራት ከጀመር ጊዜውም አይበቃም። ሁላችሁም ታውቁታላችሁ። በጣም ነው ማመሰግነው። ለስንብት ከሙዚቃ ስራዎች መካከል በግሌ የምወደው ምናልባት ለሀገራችንም ደግሞ መልካም ነገር የሚመኝ ግጥሙን ሜሮን ጌትነት የጻፈችው ረሱን አስታውሰኝ ነበርኩኝ ነው። በጣም ጥሩ ስራ ነው። ስለሆነ ተቀዛ አድርገ ስራ ነበርኩኝ በጣም የምወደው ስራ ነው። ግን ያው ብዙ ጊዜ እኔ የምወደውን ስራ ሰራለሁ። ታይቷል፣ አልታየም ብዙ ማያሳስበኝም። ታንክ ዩ በጣም ኖትስ አድርገህ ስላየው በጣም ነው የማመሰግነው። ኦልሞስት ተመሳሳይ ነው ከዚህ ከፊልሙ ጋር በሀሳብ ደረጃ ነበር። ሁሉም እንግዲህ በህይወታችን ውስጥ እንግዲህ ከደርግ ዘመን ጀምሮ ዋጋ የከፈልባቸውን ከዛ፣ በኢህአዴግ ዘመን በእርስ በርስ እልቂት፣ ከኢትዮ ኤርትራ ጦርነት ምናምን ነበርና አሁንም ደግሞ ለውጥ መጣ ተብሎ ሰዎች በተለያየ መንገድ እየሞቱበት ያለውን ነገር እያየን ነው እና ነበርኩኝ ምን እየሆነ ነው ያለው? የሚለውን ጠቅለል ባለ ባጭር ለማስቀመጥ ነው የሞከርነው። እንዳልከው ሜሮን ጌትነት ነው ግጥሙን የጻፈችው በጣም ጥሩ ግጥም ነው። ምናልባት እንግዲህ እኔ አዘፋፈን ሁኔታ ትንሽ ፓወራቶ ሊሆን ይችላል። ሙዚቃውን ደግሞ ፈለቀ እንግዲህ በኢትዮጵያ ሙዚቃ በጣም ጉልህ ድርሻ ያለው ሰው ነው። በጣም ብዙ ቀን ነው ስቲድ ውስጥ በጣም የሚወደውም ስራ ነው ያው ባለመሰማት ትንሽ አዝነናል። መሆን የሚገባው ምናልባት የቪዲዮ ይሁን የኔ ይሁን አላውቅም፣ ግን ሰርተነዋል። ጥሩ ስራ ነው። ቴንክ ዩ እሱን ብትካብዝልኝ በጣም ደስ ይለኛል። እጅግ በጣም አመሰግናለሁ። ዮሐንስ ፈለቀ በድጋሚ በጣም አመሰግናለሁ። መንገዱ ሁሉ የተቃና ነገሮች ሁሉ በስኬት እንዲከተሉ በጣም አመሰግናለሁ።

The bird, Love la parkour.